በሰሜን ኢትዮጵያ ሁመራ ምዕራባዊ ዞን ወልቃይት የሚኖሩ ወገኖች የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ የሚል ሀያ አባላት ያሉት ኮሚቴ መስርተው የአማራ ብሔረሰብ እንጂ የትግራይ ተወላጆች አይደለንም፣ ህወሀት በኢትዮጵያ ስልጣን ሲቆጣጠር በጦር ድል ነስቶ አካባቢውን ጠቀለለ እንጂ ይላሉ። በዚህ ዙሪያ ጥያቄ ለማሰማትና ግንዛቤ ለማስጨበጥ በሚል በልዩ ልዩ እርከኖች ላይ የሚገኙ የአካባቢው መንግስት አስተዳደር እና ሌሎች ከፍተኛ ባለስልጣናትንም አነጋግረናል ነው የሚሉት ጥያቄያቸው በህገ መንግስቱ መሰረት ህዝበ ውሳኔ የተካሄደው ነዋሪው ማንነቱን ይወስን የሚል ነው። የሁመራ ምዕራባዊ ዞን የወልቃይት ባለስልጣናት ግን ኮሚቴው የህዝብ ውክልና የሌለው ህገ ወጥም ነው ይላሉ። ወልቃይት የትግራይ እንጂ የአማራ ክልል አካልም አይደለም ነው የሚሉት። ትስታ በላቸው ሁለቱ ሁለቱን ወገኖች አነጋግራ ተከታዩን ፕሮግራም አሰናድታለች። ሁለት የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የተባለው ኮሚቴ አባላት ራሳቸውን በማስተዋወቅ ይጀምራሉ። እኔ ስሜ አታላይ ዛፌ ገብረ ማርያም እባላለሁ። መኖሪያዬ ጎንደር ነው። የትውልድ ቦታዬ ወልቃይት ነው። በዚህ በወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ አስተባባሪ ኮሚቴ ነኝ። አመሰግናለሁ። አብሮት ኮሎኔል ደመቀ ዘውዱ አሉና፣ ኮሎኔል ስቲርሶም ራስዎን ያስተዋውቁን። እኔ ኮሎኔል ደመቀ ዘውዳ እየልባላለሁ ትውልድ የወልቃይት ቀሎና የሚባል መንደር ነው የተወለድኩት። በቲፒኤልኤፍ ታጋይ ነበርኩ በሰባ ስምንት ጀምሬ እስከ ሁለት ሺ አምስት በውትድርና ቆይቻለሁ። አሁን በክብር በጡረታ ነው። ብቻ የመጣው ዳንሻ የሚባለው ከተማ ነው መቀመጥ የነበርኩ። አሁን ሁለት ወር ሶስት ወር ይሆነኛል ወደ ጎንደር አሁን ወጥቻለሁ ማለት ነው እና እስካሁን እዚያ ነው ያለው። እሺ እንግዲህ ሁለታችሁም የወልቃይት ህዝብ የማንነት ጥያቄ ኮሚቴ አባል ናችሁ። እስቲ ስለ ወልቃይት ሕዝብ የማንነት ጥያቄ አስረዱኝ። አንዳችሁ አቶ አታላይ የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ መነሻው በተለያየ ጊዜያት ሆነ እንጂ ከአስራ ዘጠኝ ሰባ ሁለት አመተ ምህረት ጀምሮ ይሄ ማንነት ተብሎ ባይገለጥም የመከላከል እኛ አማራ ነን የሚል የመከላከል መግለጫ ነበረ። መግለጫው ምንድን ነው? ህወሀት ገና መጀመሪያ ተከዜን ተሻግሮ ሲመጣ በጦርነት ነበር የሚከላከሉት። እኛ እናንተ የትግራይ እንጂ የወልቃይት አይደላችሁም በሚል ከሰባ ሁለት እስከ ሰማንያ ሶስት ዓመተ ምህረት በተለያየ መልኩ እየተዋጋ ነው የቆየ ህዝቡ አይደለንም በሚል ማለት ነው። ከዛ በኋላ ከሰማንያ አራት ወደ እስከ ሁለት ሺህ ስምንት ማለት ነው በእኛ በተለያየ መልኩ አሁንም በየስብሰባው በተለያየ ቦታ እኛ ትግራይ አይደለንም የሚል ጥያቄ በማቅረብ ግለሰቦች በቡድንም በስብሰባ መካከልም ይህ ጥያቄ ሲቀርብ የተለያዩ ነገሮች ደርሰውባቸዋል። በአድራሻቸው ደብዛቸው የጠፉ ሰዎችም አሉ፣ ከዚህ ጥያቄ በማንሳታቸው ምክንያት አሁን። ልክ ከሁለት ሺህ ሰባት ዓመተ ምህረት ጀምሮ የህዝቡ ብሶት እየባሰ ሲመጣ ከአገር ቤት ከመጡ ሰዎች ጋር በመነጋገር ይሄ የአማራ ብሔርተኝነት የማንነት ጥያቄ መጠየቅ አለብን የሚል ነገር ነው። ወደዚህ መፍትሄ ነው የመጣው። የመጀመሪያው ጥያቄ የነበረው ጦርነት፣ ጥራቻ አገር ለቆ መሄድ፣ መሸፈት የተለያየ ነገር ነው የነበረ፣ እሱ አይደለም። አሁን ግን ህገ መንግስቱ ለእኛ መፍትሄ ሊሰጠን ይገባል የሚል ወደ ህገ መንግስቱ ነው የገባ ነው እና የአገር ቤት ሰዎች አብረው ያቋቋሙት ነው። ጎንደር ብቻ ያለ ሰው አይደለም። እሺ፣ እንግዲያው ኮሚቴው የተቋቋመው በሁለት ሺ ሰባት አመተ ምህረት ነው ማለት ነው? አዎ። ኮለኔል፣ ስንት የኮሚቴ አባላት አሉ? ስብጥራችሁስ እንዴት ነው? እነማን ናችሁ? አሁን ለምሳሌ አቶ አታላይን ስጠይቃቸው ልብስ ሰፊ ነኝ ብለዋል። እርስዎ ኮለኔል ኖት። እንዴት አይነት ስብጥር ነው ያለው በእድሜም ይሁን በሙያም ይሁን በጾታ ኮሚቴው አዎ ይኸውልሽ አሁን ኮሚቴው ግማሻችን እነዚህ እኔ ጡረተኛ ላይ ለምሳሌ ተወላጅ እዚያ ነኝ፣ ሌሎችም ታገኞች ይነበራሉ። የሚበዛው ግን በግብርና የሚተዳደር ሰዎች መስከረም ስምንት ቀን ይህ በኢፋ ኮሚቴው ህዝቡ ነው የመረጠው፣ እከሌ እከሌ ይሆንልን የሚለው እና ሀያ ሰው ኮሚቴ አለው በዘጠኝ ስራ አስፈጻሚ ሌላውን አባሎች በሚል ሃያ ሰው መርጦ ህዝቡ መርጦ ይሄንን ጥያቄ እንድትጠይቁልን የእኛ ጥያቄ እንዲሆን ብለው ያደራጀን እኛ ነን። እሺ ኮሚቴው የተመሰረተው መስከረም ስምንት ሁለት ሺ ስምንት አመተ ምህረት መሆኑ ነው? አዎ ኮሚቴው እስካሁን ምን እርምጃ ወሰደ? በምታነሱት የአማራ ብሔርተኝነት ጥያቄ አቶ አታላይ፣ እዚህ ከኮሚቴው አደረጃጀት ጋር የተያዘ ትንሽ ተጨማሪ ልጨምር ነው። ወደዛ አሁን ወደ ተጠየቅኩት ገባለሁ። ምንድን ነው ያለው ከመጀመሪያ ወደ ሰባት ኮሚቴ ነው የነበረ። ሁለት ሺ ሰባት ላይ ሁለት ሺ ስምንት ሁለተኛ ስብሰባችን ላይ ማለት ነው፣ ሁለተኛ ስብሰባችን ላይ ወደ ሀያ ደርሰናል። አሁን በእነዚህ ውስጥ ስብጥራቸው የተባለው ቅድም ደግሞ ሴቶች አሉ። ከቤተ እምነትም የሙስሊምም ክርስቲያንም ፕሮቴስታንትም እንደዚህ አይነት እምነት ያላቸውም አሉ። በመካከላችን በእድሜ ከፍ ያሉ የመንግስት ሰራተኞችም አሉ ወጣቶችም አሉ ጎልማሶችም አሉበት በዚህ ተሳትፎ ውስጥ ማለት ነው። እና የኮሚቴው እርምጃ አካሄድ ምንድን ነው? የመጀመሪያ የተጀመረው ለሚመለከታቸው ለትግራይ ክልል ለአማራ ክልል ለፌዴሬሽን ለኢህአዴግ ቢሮ ለተለያዩ ቦታ እንደዚህ ደብዳቤ ሰነዶች በሰዎች ላይ የደረሱ የተለያዩ የጥያቄ በማንሳታቸው የጠፉ ሰዎች ስም ዝርዝርና የተወሰዱ ንብረቶች የተወሰደ የተለያየ ንብረት ማለት ነው። እንግዲህ ወደ ዝርዝር ብዙ ባንገባም እንደዚህ አይነት ነገሮች ከየያዘ ሰነድ ይዘን ነው የገባ ነው። ለዚህ ደግሞ በሕዝቡ ዙሪያ መግለጫ ለመስጠት የመጀመሪያ ይፋ ስብሰባ ያደረግነው በጎንደር ዩኒቨርሳል አዳራሽ ነሐሴ አስራ ሰባት ቀን የመጀመሪያ ስብሰባችን በዚህ ባለፈው ነሐሴ። አዎ ከዛ ቀጥሎ መስከረም ስምንት ቀን ላንድ ጎንደር ላንድ ማርክ ማለት ነው። ላንድ ማርክ ሆቴል ሁለተኛ ስብሰባ ነው ያደረግነው። ሶስተኛ ሰረቋ ጠገዴ መስከ ጥቅምት ሰባት ቀን ስብሰባ ያደረግንበት አራተኛ በጠገዴ ወረዳ ሆኖ ኬፋ የሚባል ቦታ ወደ አብረሃ ጅራ ምዕራብ አርማጮህ ጥግ እዛም አራተኛ ጥቅምት ሀያ ስምንት ቀን ስብሰባ አድርገናል። ይፋ ጉባኤ የህዝብ ስብሰባ ማለት ነው። ይህን አድርገናል። ኮሚቴው በዚህ ተንቀሳቅሷል። ሌላ በራሪ ጽሁፎች አሰራጭተናል። የመጀመሪያው በራሪ ጽሁፍ በቃን የሚል አንድ ገጽ። ከዛ ቀጥሎ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ መነሻዎች የሚል ሁለተኛ በራሪ ጽሁፍ። ሶስተኛ የወልቃይት ጠገዴ ህዝብና ህገ መንግስት ሲነጻጸር የሚል ሶስተኛ ጽሁፍ በራሪ ወረቀት ማለት ነው። አራተኛ የወልቃይት ጠገዴ ህዝብ የአማራ ብሔርተኝነት ማንነት አመለካከት የሚል አራተኛ በራሪ ጽሁፍ ይህን አሰራጭተናል። በህዝቡ እሺ። አቶ አታ ላይ አመሰግናለሁ። ኮሚቴያችሁ ከተመሰረተ ብዙ ነገሮችን ሰርቷል። ነገር ግን ወደ ኢህአዴግ ቢሮ፣ ወደ ፌዴሬሽን እንዲሁም ወደ ተለያዩ የአስተዳደር ኃላፊዎች እንደ ሄዳችሁ ገልጸውልኛል እና ምንድን ነው ጥያቄያችሁ? ይኸውልህ፣ የእኛ ጥያቄ የወልቃይት ህዝብ የአማራ ብሔርተኝነት ማንነት ጥያቄ ነው። ጥያቄ እኛ የወልቃይት ህዝቦች አዲስ ማንነት ጥያቄ ሳይሆን የምንጠይቀው ትላንትና ከሀያ አምስት አመት በፊት ለስድስት ሞቶና ለአምስት ሞተ አመት የሚያህል የአማራ ብሔር እንደነበርንና አሁን ወደ ትግራይ ስንከልል ከህዝብ ፍቃዱ ውጭ ትግርኛ ቋንቋ ትችላላችሁ በማለት ያለ ህዝብ ፍላጎት ወደ ትግራይ ክልል ሰማንያ አራት ተከልሏል። ከዚህ ተነስቶ ህዝቡ በየሰአቱ በየቀኑ በእኛ አካባቢ አማርኛ ይነገራል ትግርኛ ይነገራል። በከፊል ደግሞ ማይካድራና በአካል የሚመሳሰሉ ቦታዎች የሚኖሩ ህዝቦቻችን ደግሞ አረብኛም ይናገራሉ። ስለዚህ አረብኛና ትግርኛ ለእለት ስራችን መግባቢያ እንጠቀምበታለን እንጂ ማንነታችን የምንገልጽበት ቋንቋ አማርኛ ነው። በደስታችን በሀዘናችን የምናንጎረጉረው በአማርኛ ነው። ስለሆነ ብሔራዊ ቋንቋችን ብለን እኛ የምናምንበት አማራ ነው። በህገ መንግስት ስናየው ደግሞ በአንቀጽ ሰላሳ ዘጠኝ ቁጥር አምስት አንድ ህዝብ መኖር የሚገባው አንድ ብሄር ብሄረሰብ ህዝብ መኖር የሚገባው በቋንቋው፣ በባህሉ፣ በስሜቱ፣ በፈቃዱ እና በስነልቦናው ጠቅላላ በጂኦግራፊያዊ አቀማመጥና በታሪኩ በአንድ ላይ መኖር ይገባዋል ይላል። ከዚህ ተነስተን እኛ የወልቃይት ህዝቦች አማራ ነን እንጂ ትግራይ አይደለንም። ከትግራይ ጋር ስነልቦና የለንም የተሳሰረ ታሪክም ስሜትም የለንም። ስለዚህ በቋንቋ ብቻ በመናገራችን እንግዲህ በተፈለገ ጊዜ ደግሞ ሌላ ጊዜ ሲሰጠው ኤርትራም ነገ ትሆናላችሁ ልንባል ይቻላል፣ ትግርኛ ስለመስለቻል በሌላ መልኩ ደግሞ አረ ከሱዳን ጋርም መሆን ትችላላችሁ ልንባል ይቻላል፣ አረብኛ ስለቻል። ስለዚህ ትክክለኛው ግን ህገ መንግስቱ የሚያስቀምጠው ተነስተን እኛም አራዎች ነን። ስለአንተ ላይ የተነጠቅመው ማንነት አሁን ይሰጠን ነው የምለው ያለን እንጂ አዲስ የማንነት እውቅና የተሰጠን አይደለም። እያድን ያለ ነው። እሺ ኮሎኔል እና ይሄን ጥያቄ ይዛችሁ ቀደም ሲል እንግዲህ አቶ አታላይ እንደ ገለጹልን ወደ ተለያዩ የመንግስት የስልጣን አካላት ሄዳችሁ፣ ወደ ፌዴሬሽን ሄደናል፣ ወደ ኢህአዴግ ቢሮ ሄደናል፣ ወደ አማራ ክልል ፕሬዝደንትም እንደ ሄዳችሁ፣ ወደ ህወሀት ማእከልም እንደ ሄዳችሁ ነው እና የገለጻችሁልኝ። ምን ተባላችሁ? ምን መልስ ተሰጠ? አዎ በፌዴራል መንግስት ነው መጀመሪያ ያስገባነው ጥያቄያችን። ከአሁን በፊት ተደጋጋሚ ተደጋጋሚ ብንጠይቅ ሰሚ አላገኘንም። የፌዴራል መንግስት ግን በህገ መንግስት መሰረት ይህን ጉዳይ ሊታይልን ይገባል፣ ወደ የምንፈልገው ወደ የህዝብ ፍላጎት ተጠይቆ ማንነታችን ሊመለስ ይገባል ብለን ያስገባል። የፌዴሬሽን ምክር ቤት ያለን ጥያቄያችን ተቀብለናል፣ ትክክል ነው። ይህን ማንነታችሁ ይህን ከሆነ ባህላችሁ፣ ቋንቋችሁ፣ እናንተ በምትሉት በጻፋችሁ፣ ባመለከታችሁት መሰረት ከሆነ አይቶ መልስ ይሰጣል። ነገር ግን በህጉ የተቀመጠው አፈጻጸሙ ላይ መጀመሪያ ክልል መልስ ይሰጥበት። ክልሉ አልፈታም ካለ በቅሬታ በይግባይ መሰረት ተመልሳችሁ መምጣት ትችላላችሁ። ጥያቄያችሁ ግን ተቀብለናል ብለናል። ክልሉ ሲባል የትግራይ ክልል ነው። የትግራይ ክልል የትግራይ ክልል የሚያስተዳድረው ያለ ህዝቡ ይህን ጉዳይ ልትመልሱልን ይገባል ብላችሁ ጠይቁ። ይህን ጉዳይ የህዝቡን ፍላጎት ጠይቆ በህገ መንግስት መሰረት አንቀጽ ገልጻ ጽፋችታል። ይህን የጠይቃችሁት መሰረት ትክክል ነው ብሎ ወደ ህዝቡ ወርዶ ከመለሰው መጀመሪያ ለሱ ጠይቁ ታደ እሺ ብለን እኛ መቀሌ ሄደን ትግራይ ርእሰ መስተዳደር ማስገብተናል። ለአፈጉባኤም የክልሉ ማስገብተናል። ለህወሀት ጽሕፈት ቤት ማስገብተናል። ነገር ግን ወይዘሮ ቅዱሳን ነጋያ የሰጠሽን መልስ ምንድነው? አፈጉባኤ፣ ሊቀመንበር ይህን ጥያቄያችሁ ተቀብለናል፣ ነገር ግን ወደ ካቢኔው መጀመሪያ እንመራዋለን። ካቢኔው ከወሰነ በኋላ መልስ እንሰጣችኋለን የሚል መልስ ሰጥጠናለች። አቶ አባይ ወልዱ ኮሚቴው የሄደው እንዲያነጋግረው ጠይቆ አልቀበልም ብለውናል። ጉዳዩን እሷን የምትፈጠው አዛ ኮሚቴው አላነጋግርም ብለው ተመልሰናል። እዛ በኋላ ቀጥለን ወደ ዞኑ ሂደናል። ወደ ዞኑ ሂደን ደግሞ ይህ ጥያቄ መመልከቻ እስከ ወረዳ ማስገብተናል። ጥያቄዎች ወደ ፌዴሬሽን ምክር ቤት ያስገባ ነው። ጥያቄ በሙሉ ወደ እስከ ወረዳ ማስገብተናል ማስገብተናል፣ በጥጂ ማለት ነው። በወልቃይት ሂደን ማለት ነው። እሺ አሁን የገጠመን በወልቃይት ላይ ምንድን ነው? በጭራሽ ስብሰባት እንዲሰበሰቡ አንፈቅድም። ፌዴራል ወይም ማህተም መስጠት ይገባቸዋል ወይም ክልል ካልሰጠን በስተቀር ህዝቡንና እናንተን ጥያቄዎችን ማገናኘት አንችልም። ህዝቡ ራሱ መሰብሰብ አይችልም። ጥያቄ ማንነትም በተመለከተ እንዲሰበሰብ አንፈቅድም የሚለው የተለያዩ ወከባዎች አሁን እየፈጸሙብን ነው። እኛ ግን ማንም የባለስልጣን ወረቀት አያስፈልገንም። ህገ መንግስት ራሱ አንቀጽ ሰላ ሀያ ዘጠኝ እንድንናገር ማንኛውም አስተሳሰብ እንድንይዝ ይፈቅዳል። አንቀጽ ሰላሳም እንድንሰበሰብ ሰላማዊ ሰልፍ እንድናደርግ ይፈቅዳል። ስለስል የመሰበሰብ መብታችን የተጠበቀ ስለሆነ ልትፈቅዱልን ይገባል ብለን ተከራክረናቸዋል። እነሱም እስካሁን ያለው አንፈቅድም የሚለው አቋማቸው ነው ያሉ። ገና አሁንም ተስፋ አልቆረጥንም። ይሄ ጌታሽኛው አመራር ነው እንጂ ህወሀትም የትግራይ መስተዳድርም ምሳሌ ብለን እኛ አላመንም እስካሁን ገና ነው። እሺ እሺ፣ ኮሎኔል ደመቀ የሚጨምሩት ነገር አለ? አቶ አታላይ ኮሎኔል ያላነሱት እርስዎ ጨምረው ሊያሰዱኝ ከቻሉ ጠቅለል አርገው ማለት የምፈልገው ምንድን ነው፣ የአማራ ክልል በተለያዩ ቢሮዎች በአካል ሂደን ደብዳቤ አድርሰናል። አፈ ጉባኤ ቢሮ ማለት ምክር ቤት ከአስተዳደሩ ቢሮ፣ በአዴን ቢሮ፣ ለፍትህ ለጸጥታና አስተዳደር ይሄ ደብዳቤ ደርሷቸዋል። ፌዴሬሽን፣ ወደ ትግራይ ምክንያቱም ተጠያቂው አካል የሚል ነገር ስላለ እሱ ቀርቦለት እሱ ነው መልስ መስጠት ያለበት ተብሎ ይሄ ከተነገረን በኋላ እኛም እናውቀዋለን፣ ግን በፌዴራል መግባት ስለፈለግን የገባ ነው። ያን ጽሑፍ ከተረከቡን በኋላ አሁን ሁለተኛ ስብሰባ ህዝባችንን ሰብስበን ማነጋገር እንፈልጋለን ሀሳቡን ማስጨበጥ እንፈልጋለን። ምክንያቱም አንቀጽ ሀያ ዘጠኝ ንዑስ አንቀጽ ሁለት ማንኛውም ሰው ያለማንም ጣልቃ ገብነት ሀሳብ የመግለጽ ነጻነት አለው። ይህ ነጻነት ደግሞ በሀገር ውስጥም ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሀሳብ የመሰብሰብ የመቀበልና የማሰራጨት ነጻነቶችን ያካትታል ይላል። ለእኛ ግን የተመለሰልን መልስ ምንድን ነው? ሰው መሰብሰብ አትችሉም፣ ማነጋገር አትችሉም፣ ወረቀት መበተን አትችሉም፣ አንድም ነገር ማድረግ አች- ይህን ስታደርጉ ብናገኛችሁ በትግርኛ ስጉምቲ ነው የሚባለው እርምጃ እንወስዳለን ነው ያሉት። ይህ አንቀጽ ሀያ ዘጤ ላይ እየተቀመጠ ነው። እኛ የጠየቅናቸው ህዝባችን ግራ እየተጋባ ስለሆነ በእኛ ላይ የተለያየ ስም እየተሰጠ ስለሆነ እነዚህ በኢትዮጵያ ውስጥ ያሉ በምርጫ ቦርድ ህጋዊ ፈቃድ የተሰጣቸው ፓርቲዎች የእነሱ ስም አምጥተው እኛ ላይ በማስቀመጥ በመለጠፍ ይህን ነገር ስም የማጥፋት ነገር ሲመጣ እኛ ፖለቲካ ፓርቲዎችም አይደለንም። የህዝብ ማንነት ጠያቂዎች ነን። የአማራ ማንነት። ይሄን ብቻ ነው ህዝባችንን ማስረዳት የምንፈልገው ይሄን ነው የመሰብሰብና ሰላማዊ ሰልፍ የማድረግ አንቀጽ ሰላሳ የሚጠቅሰው እሱን ለምንድን ነው የምትከለክሉን ስንላቸው፣ ቀጥታ ወደ ሌላ እርምጃ እንገባለን፣ ልታርፉ ይቻላል። ማስፈራራት ሁሉ የማሸማቀቅ ነገርም አለው። ከየትኛው ቢሮ ነው ይሄ ማስፈራራት የደረሳችሁ? በቀጥታ ማን ነው ይሄንን የሚለው? አትሰበሰቡም ህዝቡንም አትወክሉም የሚለው አካል ማን ነው? አዎ በወልቃይት የትግራይ ምዕራባዊ ዞባ ተብሎ አሁን ወልቃይትን በዞን አስተዳደር እየመራ ያለ አቶ ኢሳይያስ ታደሰ፣ እሱ ምንድነው ያለን የወልቃይት ህዝብ ለትግሬነቱ ታግሎ ትግሬነቱ አረጋግጦ የተቀመጠ ህዝብ ነው፣ እናንተ አትወክሉትም፣ ልታነጋግሩትም አትችሉም። ይህን አይነት ሀሳብ ካቀረባችሁም እኛ እርምጃ እንወስዳለን ብሎ ከሀምሳ በላይ ህዝብ በተሰበሰበበት አዳራሽ አቶ ኢሳይያስ ነው ይሄን ያለን። ከዛ ወጥተን ሂደንም ማይካድራ የሚባለው ጣቢያ እንደዚሁ የጣቢያው አስተዳዳሪ ይሄን መልስ በቀጥታ ነው የተናገረን። እዚህ መሰብሰብ አትችሉም። ከዛ ቀጥለን በሀከር የሚባል ቦታ ገብተንም እንደዚሁ ነው ያሉን። እንዲያውም እዛ የተመከረው ሌላ ነው የነበረ ሌላ እርምጃ ሊወስዱ ነው የነበረ። ህዝቡ ግን አብሮ ስለቆመ ይሄን ነገር ሊያደርጉ አልቻሉም። ቃብቻ ስንገባም ያው ሰብሰባችሁ ማነጋገር፣ ወረቀት መበተን፣ ፒቲሽን ማስፈረም፣ የህዝብ ድምፅ ማሰባሰብ ማለት ነው አትችሉም። ባረፋችሁበት ወይ አላረፋችሁ በቀጥታ መውጣት ትችላላችሁ። ደብዳቤውን ግን መቀበል እንችላለን ብሎ የቃብቻ ቀበሌ አስተዳደር አቶ ሀይሌ ይርዳው ደብዳቤውን ተቀብሎ እሰዶናል። ከዛ አድረመጽ ስንሄድ ደግሞ አድረመጽ አቶ ጀጃው የተባለ የወረዳው አስተዳደር ጭራሽ አንቀበላችሁም ነው ያለን። አንቀበላችሁም መሰብሰብ አትችሉም፣ ምንም ነገር ማድረግ አትችሉም። አሁንም ያቺ እርምጃ እንወስዳለን የምትለው ቃል በተደጋጋሚ በታጠቁ ሀይሎችም ተቀበል ነው ይሄ ሁሉ ጥያቄ ስናቀርብም ምላሽ ሲሰጠንም እንደገና ብቻችን አንገባም ወደ አስር ሃያ ሰው ሁነን ነው የምንገባው። እሺ፣ አቶ አታላይ እዚህ ላይ አንድ ጥያቄ ላቅርብ። ከወልቃይት ነዋሪ ህዝብ ምን ያህሉ ነው ይሄን እናንተ ያላችሁን ስሜት ያለው? በጣም ጥሩ። ህወሀት የመጀመሪያ አመጣጥና አገባብ በልልታ በጭብጨባ የተቀበለ ህዝብ የለም። ጦርነት ነበር። ከጦርነቱ በኋላ ነፃ መሬታችን አሸንፈው ህዝቡን ተቆጣጥረውት ከገቡ በኋላ በዛው እንዳለ ነው የከለሉት። ፍላጎቱ ስሜቱ ምንድን ነው ቢባል አንኳሮ ሀሳብ የህዝብ ፈቃድ ነው። ይህ ህዝብ አልተጠየቀም። ዋና ፍሬ ቃል እንዳትለቀቅ ብንፈልጋት ህዝቡ ፈቃደኝነቱ አልተጠየቀም። ህገ መንግስቱ፣ ወልቃይት ላይ ይውረድና ይጠየቅ የሚል ጥያቄ ነው ያለ የኛ እነሱ ደግሞ ይሄ ጥያቄ ማቅረብ አትችሉም። ስናየው ስንገመግመው የሚመስለው ሜድን ነው ህዝቡን በዚህ መልክ ተይዞ ሀያ አምስት ዓመት ዝም ብሎ ያለምንም ጥያቄ ተይዞ መሬቱ ብቻ ነው አሁን እየተፈለገ ያለው ምክንያቱም የተለያዩ ቃላቶች የተናገሩ ሰዎች አሉ። በማስረጃ ማቅረብ ይቻላል ምን ምን እንዳሉን። ስለዚህ መሬቱ ነው የተፈለገ እንጂ ህዝቡ ሊፈለግማ። የመጀመሪያ ያከላለል ህጉ ሲወጣ እኮ እነዚህ የሚካተቱ አራት አምስት አይነት መስፈርቶች ተሟልተው ህዝቡ ተጠይቆ ቢሆን ጥሩ ነው። ከዚህ በተጨማሪ የህዝቡ ፍላጎት ከእናንተ ጋር ያለው አሁን ያህል ነው ቢባል እኔ ያለማጋንን ትክክለኛው የወልቃይ ተወላጅ ሰፋሪውን በድሮ መጥቶ የኖረውን የትግራይ ተወላጅ ሳይሆን እነሱን ሳናካተት ነጣ የወልቃይት ተወላጅ ብቻ ከሆነ ግን መቶ ፐርሰንት ብል አላፍርበትም። አሁን እንግዲህ መቶ በመቶ የእናንተን ስሜት ይደግፋል ማለት ነው? አዎ ይሄ እንግዲህ በእናንተ ግምት ነው። በዚህ ምክንያት ግን ህዝብ መካከል የተነሳ ግጭት አለ። ይሄን ስታነሱ መቼም ከባለስልጣናት እንዲህ ማስፈራሪያ ደረሰብን እያላችሁ ነው ያላችሁት። ነገር ግን ትግራይ ከሆነው ህዝብ ጋራ የደረሰ ግጭት አለ በመካከላችሁ ምንድን ነው? የመጀመሪያ ከመቀሌ ወርደን ሁመራ ታህሳስ አስር ቀን እሁድ ቀን ስብሰባ ውሎ ምን እናድርጋቸው የሚል ነገር በራሳቸው የውስጥ ውሳኔ ወስነው እሁድ ለሰኞ አጥቢያ ማለት ነው ከምሽቱ አምስት ሰዓት መጥተው በሰራዊት ታፍነን በራችን ሰብረው ሊገቡ ሲሉ መግባት አልቻሉም። እኛም ስልክ መደዋወል ስለጀመርነ ከምሽቱ አምስት ሰዓት በእኛ አቆጣጠር እስከ ሰባት ሰዓት ከሀያ ከፍተኛ የሆነ ክርክር ተፈጥሮ መጨረሻ ላይ ውጡ ተብለው ነው የወጡት። ማን ነው አሁን ቀደም ያለውን ያደረገው? አሁን ይሄ ቀደም ያለው ያደረገው የልዩ ኃይል ፖሊስ፣ ሚሊሻዎች እነዚህ ናቸው ይሄን ያደረጉት በእኛ ላይ አስራ አንድ ሰው ከመቀል የወረድነው ሰዎች የመጀመሪያ እያፈኑን ቀን ላይ ሲመክር የዋሉት ግን ከህዝቡ ጋር ነው የመከሩት። ህዝቡ ምንድን ነው ያሉት? በተለይ በተለይ ይሄ አንዳንድ የትግራይ ተወላጆች የተናገሩት ነው እነዚህ አለቅት ናቸው አቃቅማ ናቸው። ስለዚህ እነዚህ መለቀም አለባቸው ብለው የተናገሩ ሰዎች አሉ። ይህ ሲባል የትግራይን ህዝብ አይወክልም የህወሀትንም አይወክልም ግለሰቦች የተናገሩት ነው። ከዛ ቀጥሎ ማይካድራ ላይ ወልቃይት እንደ ሙጀለ ነቅሰን እናወጣቸዋለን ውጡልን ከሀገራችን ብለው በይፋ አቶ ገዛኢ ዳኘው የሚባል ጸጥታና አስተዳደር ሆ ብለው ሲነሱ ሲናገሩ እዛ ላይ ራሱ እየመራው የነበረው ስብሰባ እሱም ምላሽ እስኪሰጥ ድረስ ሰዎቹን ተናግሯቸዋል። ምንድን ነው ያላቸው? በማን መሬት እየኖራችሁ ነው ውጡ የምትሏቸው እነ ማንን ነው? ማን ነው የሚወጣ? ማን ነው የሚኖር? ምላሽ የሚል ምላሽ ሁሉ ተሰጥቷቸዋል። ማን ከትግራይ ተወላጆች ይሄን አድርገዋል። በአከር ላይ ከፍተኛ ሰላማዊ ሰልፍ፣ የወልቃይት ህዝብ የለበትም። የትግራይ ተወላጆች ሰፋሪዎች ብቻ ሰላማዊ ሰልፍ አድርገው ይውጡልን፣ ወልቃይት ይውጣልን ነው። እንደገና ኮሚቴው ለፍርድ ይቅረብ ነው ማንነት የጠየቀ ኮሚቴ እንደገና በተጨማሪ ደግሞ መሳሪያ ያላቸው የወልቃይት በመንግስት የታጠቁ ሚሊሻዎች መሳሪያ እስከ ማራገፍ በዱላ የተመቱ ሰዎችም አሉ። ታፍኖ አንድ ህፃን ልጅ ዘጠነኛ ማለት ዘጠኝ አመቱ ነው አራተኛ ክፍል የአቶ ባየው ካሰኝ ልጅ የእኛ ኮሚቴ ነው። የእሱ ልጅም እንደዚሁ ከትምህርት ቤት ማይ ካድራ ትምህርት ቤት አፍነው ሁለተኛ ጊዜ ነው የሞከሩት። የመጀመሪያው አንድ ባለጋራዥ ነው ያስቀረው። በሁለተኛ ግን ተማሪዎች እሪ ብለው አስቀርተውታል። ወደ ድረመት አካባቢ ስንወጣም እንደዚሁ ሰዎችን የማሸማቀቅ የማስፈራራት፣ በስብሰባ ለምሳሌ አቶ ግርማ በለጠ የተባለ በይፋ ስለ ተናገረ እኛ ድንበራችን ተከዜ ነው፣ አማራዎች ነን፣ ምንድን ነው የምትሉም? ብሎ ስለተናገረ ከፍተኛ ወከባ ደርሶበት በህዝብ ድጋፍ ነው የቀረ። ህዝብ አንሰድም ብሎ ትናንት ምሽትም ልጨርስ ነው። ትናንት ምሽት አቶ የሽፋና አዘዘው ቸኮል የተባለ የእኛ ኮሚቴ እሱንም በአከር ላይ ምሽት አምሽቶ ከጓደኞቹ ጋር ቤቱ ሲገባ አስገድደው ጣቢያ ለማስገባት በጓደኞቹና በህዝቡ ትብብር ቀርቷል። ስለዚህ እንዲህ አይነት ነገር ነው ያለ። አንድ ሚሊሻ ከእሱ ጋር ስለነበርክ ብሎ የራሳቸው ሚሊሻ ያው የወልቃይት ተወላጅ ስለሆነ ጎርፈይ ይባላል መሳሪያውን ገፈው እሱን አስረውታል። ይሄ የሽፋና ወንድም ሸዋባው ሸዋባው አዘዘው የተባለ መሳሪያውን ገፈው ወደ ቤቱ ሰደውታል አሁንም በሱ ላይ ገና ያነጣጠረ ስራ ነው ይዘው ያለ ህዝብ መሀከልም ትንሽ የመካረርና የመጋጨት ነገር አለ ማለት ነው ከጥቂት ሳምንታት በፊት የተፈናቀሉ የትግራይ ብሔረሰብ አባላት አሉ ጎንደር ውስጥ የሚል ዘገባ ተሰምቶ ነበር በእኛም በዚህ በአሜሪካ ድምፅ ራዲዮ ተሰራጭቶ ነበረ የተፈናቀለ የትግራይ ተወላጅ አለ እንዴ እናንተ አካባቢ ውጡልን አማራው ውጡልን ብሎ ያስወጣው? አይ እስካሁን በወልቃይት አማራ አካባቢ ውጡልን ብሎ ያባረረሰው እስካሁን የለም። እኛ ህዝብ ለህዝብን ይጣላ የለም። እኛ ምንጠይቀው ያለም በሰላማዊ በዲሞክራሲያዊ መንገድ ሕገ መንግስቱን ባስቀመጠው ህዝብ ለህዝብን ሳይጣላ ወደ ጎጠኝነትና ወደ እርስ በርስ ሳይመራ በሰላም እንድንመለስ ልን ጥያቄያችን ነው። አሁን የሚያደርጉት አለ ግን ራሱ ወልቃይት ተወላጅ አማራና የትግራይ ሰፋሪዎች ሰዎችን በመካከሉ ቀራኔ በመፍጠር ወደ ግጭት የሚያስመራ ካሄድ ነው ይሄዱ ያሉ። ምክንያቱ አንድ ህዝብ ከታሰነ፣ መብቱን ከተከለከለ ወደ ግጭት መሄዱን አይቀርም። ለማታማታው ግን እኛ ይህንን አግባብ አይደለም ምትወስዱታለ። ህገ መንግስቱን ይዛችሁ መምራት ይገባል። እኛ ምን ጠይቀዋለን? ህገ መንግስታዊ መብትን ተጠቅመን መብታችን ነው። ምን ጠይቀያለን እና ወደ ግጭት ፍልፈዱ ነው እንደ ግን አሁን ቅድም አቶ አታላይ እንደገለጠው በዲሞክራሲያዊ መንገድ ሳይሆን የሚፈታ ያለ አሁን ለእኛ ምንድን ነው የሚሉ ነ ያሉ መተጋገሮች የጉንበት ሰባትና የሰማያዊ ፓርቲ አባሎች ናቸው። እንደዚህ የሚያደርጉት ያሉ እያሉ ለህዝቡን አጀንዳ ይገልጹለታል። ህዝቡ ግን እኛ በተለያየ መልኩ ጉዳዩን ጥያቄውን ስለተረዳው አልተቀበላቸውም። በእርግጥ ግን እኛም ጠዋትና ማታ ይህን ጥያቄ አግባብ አይደለም። እኛ የምንጠይቀው ያለን የአማራ ማንነት ነው የተነጠቅነው መልሱልን ለምንለው ያለን ነው። አሁን ግን ስናየው እኛ የህዝብ መብትን ለማስከበር ሳይሆን የሚሰራው ያለበት ትግራይ በስራደ በተለይ በምዕራብ ዞን ያስቆመጡት አማሮች የመሬትን ፍለጋ ነው። በተቀመጠው ህገ መንግስት መሰረት አነጋግረው ውሳኔውን ትግራይ ነን ካለ እኛም እኮ ተቃውሞ የለንም። ህዝቡን ራሱ የወልቃይት ህዝብ አማራው እኔ ትግሬ ነይ ከትግራይ ጋር መኖር ይቻለኛል ካለ ህገ መንግስቱም አያስገድዶም። አሁን እናንተ የምትጠይቁት ኮሎኔል ህዝቡ ውሳኔ እንዲያደርግ ነው። የመጨረሻ ጥያቄያችሁ ምንድን ነው? እንዴት ሆናችሁ መኖር ነው የምትፈልጉት? ወደ አማራ ክልል ለመካለልም እዛ አካባቢ የሚኖሩት የትግራይ ተወላጆችም ወደ ትግራይ ለመካለልም፣ ምን መፍትሄ ነው የያዛችሁት? እስቲ መፍትሄ የምትሉትን ጠቁሙኝና እኛ መፍትሄ የምንለው ባህሉን፣ ማንነቱ፣ ስሜቱ ከአማራ ጋር ስለሆነ ለጉዞ አመታትን የቆየ ስለሆነ ይህ ህዝብ በግድ አስገድደን ማስኖር እንቅልፍ አልባ እንዲኖር እየተደረገ ነው ያለው። ስለዚህ እንደ ሁለተኛ ዜጋ ነው የሚታየው። ትግራይ እንኮ ራሱ ትግራይ ነው፣ የወልቃይት ህዝብ ትግራይ ነው ብሏል። ያዘው በስልጣንም የለም፣ በተለያዩ ሙያዎችም አይገባም። በማንነቱ ራሱ በአማርኛ እንዳይነገር በትግርኛ ሀያ አምስት አመት ህፃኖች እንዲማር ተደርጓል። በባህሉን እንዳያሳድግ ከልከላ እየተደረገበት ነው። ይህ እኛ ምን ላይ ያለን የምረት ጥፋት ያለ አገባብ አይደለም። በህገ መንግስቱ ይፈታ። እኛ መሳሪያ ማንሳት አያስፈልገንም። መሳሪያ ማንሳት በኋላ ቀርነት ነው፣ ለማንንም አይበጅም። ስለዚህ በህገ መንግስቱ ይፈታ ነው እኛ። ይህንን ከተፈታ፣ በሰላም ከተፈታ እዚያ ያለው የትግራይ ተወላጅም የአማራ ተወላጅም በሰላም መኖር ይችላል። ይህ ህዝብኛ ወዳልሆነ ቅራኔ እንዲሄድ ነገም ቢሆን አንፈልግም። ይሄ በኢትዮጵያ ምነቱ ትናንትናም ሲኖር ነበረ ከትላንት ወዲያም ሲኖር ነበር አብሮ ነገም ይኖራል ብለን እኛ እናስባለን ይህ በሰላም ከተፈታ በሰላም ይኖራል እነሱ ግን ምንድን ነው የሚሉት ይህ የአማራ ማንነት የወልቃይት ከተመለሰላቸው ትግራይ ተወላጆች ለሆኑት መሬታችሁ ትነጠቃላችሁ ካላችሁበት ቦታ ትባረራላችሁ ስለዚህ ወደ አመት ሄዶ እንዲፈታ ነው የሚፈልጉት ያለው ይህ ደግሞ አግባብ አይደለም ፀረ ህገ መንግስት ነው ነው ምለውኛ አመሰግናለሁ ሁለታችሁንም አቶ አታላይ ዛፌ፣ እንዲሁም ኮሎኔል ደመቀ ዘውዱ የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት ስለ ሰጣችሁኝ ሰፊ ማብራሪያ እና ስለ ጊዜያችሁ ሁለታችሁንም አመሰግናለሁ። እሺ የወልቃይት ሕዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላት ስለ ጥያቄያቸው ግንዛቤ ለማስጨበጥ ወደ የመንግስት አካላት ባደረጉት ጉዞ በመጨረሻ በትግራይ ክልል የምክር ቤት አፈ ጉባኤ ወይዘሮ ቅዱሳን ነጋን አነጋግረው ሲመለሱ መሰብሰብና ማንነታቸውን መወሰን ሕገ መንግስታዊ መብታቸው እንደሆነ ገልጸውላቸው ለአካባቢው ዞንና ወረዳ እንዲሁም ቀበሌ ማሳወቅ ግን እንዳለባቸው ነግረውናል ይላሉ። ሆኖም ከወረዳው አስተዳዳሪ አቶ ኢሳይያስ ታደሰ ጀምሮ የበታች ሹማምንት የመሰብሰብ መብት እንደነፈጓቸው ገልጸውልናል የኮሚቴው አባላት። አቶ ኢሳያስና እና የወልቃይት ወረዳ አስተዳዳሪ አቶ አጀጃው አብርሃን ለማነጋገር ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። የወልቃይት ወረዳ የፕሮፓጋንዳ ኃላፊ አቶ አባይ ሆይ ማሙን ግን አግኝተናል። እሳቸውን ነው የምናነጋግረው። ጤና ይስጥልኝ አቶ አባይ ሆይ ማሙን። ትዝታ ባላለሁ ከአሜሪካ ድምፅ ራዲዮ ነው የምደውልልዎት። እንደምን አሉ? ደህና ነይ፣ ደህና ነይ። አብሮ ይስጥልን ጤና እሺ እግዚአብሔር ይመስገን። ከአሜሪካ ድምፅ ራዲዮ ነው የምደውልልዎት። አቶ አባሆይ ሆይ፣ በዚህ ሰሞን የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ኮሚቴ አባላትን አነጋግረን ነበር። እና አንዳንድ ያነሷቸው ነጥቦች አሉና ለሱ መልስ ከርሶ ልጠይቅ ነው። እነሱ ምን ጥያቄ እያቀረቡት ያለ ጥያቄማ? አዎ መሰረታዊ ችግር ስላለበት የህብረተሰቡ ጥያቄ አይደለም የሚጠይቁት ያለ ዝም ብለው የሆነና ያልሆነ ነገር እያመጡ ስላለ መሰረታዊ የህዝቡ ጥያቄ አይደለም። የወልቃይት ህዝብ መንነቱ አመጣጡ የትግራይ ህዝብ ነው። አሁንም ትግራይ ነው። ህገ መንግስቱ መሰረት አድርጎ ተከልሎ እየኖረ እያለ ህብረተሰቡ፣ እነሱ ግን ዘይት እንሰጠሃለን አንዳንድ ነገር የገበያ ጉዳይ እናረጋጋለን እያሉ ህዝቡ እያስሞኙ አንዳንድ ልጅግር ወጣት ህገ ወጥ የሆነ ስራ እየሰሩ ነው ያለ መሰረታዊ ችግር ስላለበት የህዝብ ተቆርቋሪ አይደሉም እነሱ ማለት ነው። ነገር ግን አቶ አባሆይ ያነጋገርናቸው ሁለት የኮሚቴ አባላት በኮሚቴ ተዋቅረው ከሁለት ሺ ሰባት ዓመተ ምህረት ጀምሮ ሀያ የኮሚቴ አባላት እንዳላቸው ኮሚቴዎቹ ከሃይማኖት ከሴቶች ከወጣቶች እንዲሁም ከሌሎች የማህበረሰቡ አባላት የተወከሉ እንደሆኑና እነሱ የሚሉት የማህበረሰቡን ጥያቄ ነው የምናስተናግደው ህዝብ ነው የወከለን የወልቃይት ህዝብ ትግራይ አይደለም ትግርኛ ይናገራል እንጂ ስለዚህ አማራነታችን ተረጋግጦ እንድንኖር ነው የሚሉት ለዚያውም ደግሞ በህዝበ ውሳኔ ህዝቡ ተሰብስቦ ይወስን ስንል የአካባቢው ሹማምንት እንደነ አቶ ኢሳያስ ታደሰ ያሉ የሁመራ ምዕራብ ዞን የወልቃይት አስተዳዳሪ እንዲሁም ከበታች ያሉ የወረዳ አስተዳዳሪዎች ይከለክሉናል፣ ያስፈራሩናል፣ ጥያቄውን የሚያነሱትን ሰዎች ያዋክባሉ ነው የሚሉት። አይደለም። እሱ ምንም፣ ማንም ሰው የሚያዋክብ የለም። መሰረታዊ ችግር የእነሱ ነው። የወልቃይት ህዝብ ማንነቱ ራሱ ነው የሚጠይቅ እንጂ እነሱ ከዚያ ተላላኪ ሆነው የጸረ ህዝብ ሀይሎች ሀሳብ ይዘው የሚንቀሳቀሱበት ያለ ምክንያት መሰረታዊ ችግር ስላለበት እነሱ ህዝቡን ወክለው የሆነ ስራ ለመስራት ስለማይችሉ የተከለከሉት ደግሞ እንቅስቃሴ ይንቀሳቀሳሉ። ድሮ ድሮ ግን ህዝቡ በትክክል መሬታችን እንዳይረግጡት እኛ ትግሮች ነን በመንነታችን የምንኮራ ህዝብ ስለሆንን የሆነ ሰው የሆነ ነገር እንዳይነካብን እያለ ህብረተሰቡም እየጠላቸው ነው ያለም እንግዲህ አቶ አባ ሆይ፣ እነሱ ደግሞ እንደሚሉት ላለፉት ስድስት መቶ አመታት ወልቃይት የአማራ አካል ሆኖ ነው የቆየው። ወልቃይት ትግሬ አይደለም ብለን የተለያዩ ወደ ፌዴሬሽን ወደ አማራ ክልል ባለስልጣናት እንዲሁም ደግሞ ወደ ትግራይ የህወሀት መሪዎች ሄደን ወይዘሮ ቅዱሳን ነጋ የትግራይ ክልል ምክር ቤት አፈ ጉባኤ መሰብሰብም መወያየትም ትችላላችሁ፣ ነገር ግን ለአካባቢው ዞን እና ወረዳ ቀበሌ ማሳወቅ አለባችሁ ብለውን መለሱን። ነገር ግን የአካባቢው ዞንና ወረዳ ደግሞ አላሰራ አለን ነው የሚሉት እነሱ በህዝብ የተወከሉ መሆናቸውን ነው የሚናገሩት። አቶ አባሆይ አይደለም የህዝቡ ውክልና የላቸውም። እነሱ የሆነና ያልሆነ ነገር እየደባለቁ ህብረተሰቡ ላይ ሰላም እያለ በሰላም የሚኖር ህዝብ የተለያየ ችግር ለመፍጠር እየተነሳሱ ስላለ እኛም በጣም ነው ታግሰናቸው ያለን እንጂ ህጋዊ ስራ አይደለም እየሰሩት ያለ እነሱ ሆኖ ሆኖ ግን የህዝቡ ውክልና የላቸውም። ህብረተሰቡም ቢሆን ጠቅላላ በራሱ ውሳኔ የወሰነውና በቋንቋው በመንነቱ ኮርቶ የሚኖር ህዝብ ነው። እነሱ አትወኩሉኝም ብሎ ህዝቡም ራሱ ነግሮት ሰዷቸዋል ማለት ነው። አቶ አባ ሆይ፣ እነሱ ግን የሚሉት ከሀያ አምስት አመታት በፊት በጦርነት አሸንፎ ህወሀት ስልጣን ሲይዝ ህዝቡን ሳይጠይቅ ያለምንም የህዝብ ፍላጎት ክልሉን ተቆጣጠረው ተቆጣጠረውና ግዛቱን ያዘው። ከዛ በኋላ የኔ ነው አለ። እኛ እዛ አካባቢ የምንኖር ሰዎች አረብኛም እንነጋገራለን፣ ትግርኛም እንነጋገራለን። ያ ማለት ግን ትግራይ ነን ማለት አይደለም። ስነ ልቦናችን፣ ሀሳባችን፣ ቋንቋችን አማርኛ ነው ነው የሚሉት ለዚህም ነጻነት ተሰጥቶን ህዝብን አነጋግረን ህዝበ ውሳኔ ይደረግ፣ ህዝቡ ይወስን። ወልቃይት የሚኖረው ህዝብ ይወስን ማንነቱን ነው የሚሉት። ግን የክልሉ አስተዳዳሪዎች ይህንን እንዲያደርግ እንዳልፈቀዱለት አባላቱን እንደሚያዋክቡ፣ ልጆቻቸውን እንደሚጠልፉ፣ እንደሚያሰቃዩ ነው የሚናገሩት። እኔ አሁን ከዛ የፖለቲካ ኃላፊ ወረዳው ማለት ነው እሺ። ማነኛውም ጠቅላላ ያሰረ ሰው የለ፣ ያሳደደ የለ። ይንቀሳቀሳሉ ሁኔታውም እንመለከታቸዋለን። በዲሞክራሲያዊ መንገድ እኛ ታግሰናቸዋል። የህዝቡ ውሳኔ ግን በክልሉም ውሳኔ አርፎ አልፏል። እሱ መሰረት ተደርጎ ደግሞ እነሱን ያሳሰራቸው ወይም ያሳደዳቸው ሰው የለም ዝም ብለው የሚያዋክቡት ወይም የውሸት ፕሮፓጋንዳ ካልሆነ በስተቀር እንደዚህ ያለ ነገር በወረዳው ውስጥ የለም ማለት ነው። ህወሀት ከሀያ አምስት አመታት በፊት አሸንፎ ስልጣን ሲይዝ ግን አካባቢውን አልተቆጣጠረም። ከዛ በፊት ወልቃይት የአማራ አካል አልነበረም እንዴ? አይደለም እሱ የአማራ አልነበረም። የአስራ ሰባት አመቱ ትግል ላይም ምዙ ተታግሎ ልጆቹ ከፍሎ ያመጣው ስርዓት ነው። በመጨረሻም ደግሞ ትግርኛ ተናጋሪ ነው፣ የትግራይ ህዝብ ነው ማለት ነው እነሱ እኮ የሚሉት አጎራባች ስለሆነ ድንበራችን እንደውም ተከዜ ነው። አጎራባች ስለሆነ ህዝቡ መጥቶ ሰፈረ፣ ትግርኛ ተናጋሪ እርግጥ ነው አለ እነሱ። አሁንም እኮ ህዝበ ውሳኔ ከተደረገ በኋላ ህዝቡ ይወስን ነው የሚሉት የትግራይ አካል ይሁን የአማራ አካል ይሁን ህዝቡ ይወስን። ህዝቡማ ባለፈው ወስኖት፣ አጠቃላይ ሁኔታው ተረድቶት፣ በህገ መንግስቱ መሰረት በሚናገረው ቋንቋ ተከልሎ እየተስተዳደረ እንዳለ ነው የሚታወቀው። ህዝቡ የህዝቡም ሀሳብም አይደለም ህዝቡ አሁን ሰፊ ተቃውሞ ነው ያለው። መቼ ነው የወሰነው? አቶ አባ ሆይ ህዝቡ በምን ሁኔታ ነው ወሰነ የሚሉት? አረ ወስኖታል። እንግዲህ በቋንቋ በቋንቋ ነው የተከለለ እሱም መሰረት ተደርጎ ቋንቋው ሲሩኛ ተናጋሪ ስለሆነ በዚያ ተከልሎ ለሀያ አምስት አመት ይሁን ከጥንትም ጀምሮ አመጣጡ ሩስቱ ጉልቱ ጠቅላላ ሲታይም የትግራይ ህዝብ ነው፣ ትግርኛ ተናጋሪ ነው። በሱ መሰረት ደግሞ ተከልሎ ያደረ ነገር ነው ማለት ነው። እነሱ እንግዲህ የሚሉት ምንድን ነው? ላለፉት ሀያ አምስት አመታት ልጆቻችንም ቋንቋችንም መማር አልቻሉም። እኛ የትግራይ ተወላጆች አይደለንም፣ አማሮች ነን ነው የሚሉት። እነዚህ ወደ ሀያ የሚሆኑ አባላት ያላቸው የኮሚቴ ሳያውቋቸው አይቀሩም። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ ብለው የተለያዩ የስልጣን እርከን ላይ ያሉ የኢትዮጵያ ባለስልጣናትን ያነጋገሩ ናቸው። እርስዎ ከወይዘሮ ቅዱሳን ነጋ ጋራ ውይይት አድርገዋል በዚህ ጉዳይ ላይ እንደዛ ከሆነ እንግዲህ እርስዎ እንደሚሉት ከሆነ አሁን ትንሽ ስራ እጄ ስላለው፣ በአካል መጥተው ቢያዩት ሁኔታው ይሻላል ይመስለኛል። እሺ፣ እርስዎ ከጋበዙኝ እመጣለሁ። ነገር ግን ከወይዘሮ ቅዱሳን ነጋ ጋራ፣ ትግራይ ክልል ምክር ቤት አፈ ጉባኤ ጋራ በዚህ ጉዳይ ላይ ተነጋግረዋል። እኔ ከና ከክልል ሄደው መነጋገራቸው አላውቅም። ወረዳ ላይ መጥተው ግን ዝም ብለው ዳርዳር እየሄዱ የሆነ የማይፈለግ ነገር እየሰሩ የጸጥታም የተለያዩ ችግሮችም እየፈጠሩ ነው ያሉ እንጂ ወደ ዞኑ መግባታቸውም እንደ ወረዳ አናውቅም። ወደ እኛም ህጋዊ ውክልና የላቸውም፣ አናውቃቸውም። እነሱ እንግዲህ የሚሉት እንደውም ከፌዴራል ነው የጀመሩት፣ ከፌዴሬሽን አይደለም። አቤት አይደለም፣ ትክክል አይደሉም። እኛ ፌዴራል መግባታቸው፣ ክልል መግባታቸው፣ ዞን ላይ መግባታቸው አናውቃቸውም። በቀጣ እንግዲህ እነሱ በህገ መንግስቱ ህገ መንግስቱን እየጠቀሱ ነው። ስለዚህ ስለ ወዴት መካለል እንዳለባቸውም ህገ መንግስቱን ነው የሚጠቅሱት። ይፈቅድልናል ነው የሚሉት። ለመሰብሰብም ህዝብ ለማነጋገርም የህዝቡን ሀሳብ ተቀብሎ ወደ ህዝብ ውሳኔ ለመግባትም ህገ መንግስቱን ነው የሚጠቅሱት። እሺ ማን ይባላሉ? እሷ ከአሜሪካ ድምፅ ራዲዮ ነው የማናግሮት። አቶ አባ ሆይ ትዝታ እባላለሁ። ትዝታ። እሺ ታዲያ እሱ ቆይተ እንደዋወላለን። አሁን ትንሽ ስራ ስለያዝ፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ሁለቱን የቀደሙትን እንግዶችና በርዕሰ ጉዳዩም ዙሪያ ለተነሱ ጥያቄዎች ምላሽ የሰጡትን የወልቃየት ወረዳ የፖለቲካና የፕሮፓጋንዳ ስራ ኃላፊ አቶ አባሆይ ማሙን ነው የሰማችሁት። ሁሉንም በድጋሚ እናመሰግናለን።